ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ፕሮፌሰር ዓለም ሀብቱ በኢትዮጵያውያን ተማሪዎች ንቅናቄ ወቅት የኢትዮጵያውያን ተማሪዎች ህብረት በሰሜን አሜሪካ ፕሬዚደንት ነበሩ። ዛሬ በህይወት የሉም። ቃለ መልልሳችንን ካደረግን በኋላ ከካንሰር ጋር በብርቱ ተፋልመው ከዚህ ዓለም በሞት ተለይተዋል። የቃለ ምልልሳችን መነሻ ይህ ነበር። ፕሮፌሰር አለም ሀብቱ የቀድሞው ኢትዮጵያ ተማሪዎች ኅብረት በሰሜን አሜሪካ ፕሬዚደንት በሰሜን አሜሪካ የኢትዮጵያ ተማሪዎች ኅብረት በስራ አስፈጻሚ ኮሚቴ አመራር አባልነት ለአምስት ዓመታት በተለያዩ ዘርፎች አገልግለዋል። በረዳት ዋና ጸሐፊነት፣ ፕሬዚደንትነትና የማህበሩ ልሳን በሆነው የቻለንጅ መጽሄት ዋና አዘጋጅ በመሆን ቀደም ሲል ከነበረው የኢትዮጵያ ተማሪዎች ማህበር በሰሜን አሜሪካ ወደ ኢትዮጵያ ተማሪዎች ህብረት በ አሜሪካ ስሙን በለወጡ፣ ለምን አስፈለገ? የህብረቱ መስራቾችስ እነማን ነበሩ? ከሚለው ለምን አንነሳም? በእውነቱ የስሙ መለወጥ ፋይዳው ምን ያህል እንደሆነ እርግጠኛ አይደለሁም። ይሄ ለውጥ የተደረገው በአስታውስ እንደ ፈረንጆች አቆጣጠር በአስራ ዘጠኝ መቶ ስልሳ ስምንት መጨረሻ ወይም ወደ ስልሳ ዘጠኝ መጀመሪያ አካባቢ ነው። በዚያን ጊዜ አውሮፓ ያለው ማህበር ህብረት ነበር የሚለው እና አውሮፓ ያለው ማህበር ደግሞ ዓለም አቀፍ የኢትዮጵያ ተማሪዎች ማህበር ወይ ህብረት አንድ ስም እንዲኖረው ሀሳብ አቅርበው የአውሮፓው ዩኒየን ነበር የሚባለው የኢትዮጵያውም የብሔራዊ ዩኒየን የሚባል ነበር። የአዲስ አበባው ደግሞ ዩሱዋ የሚባል ነበር። የሰሜን አሜሪካኑ ብቻ ነበር አሶሲዬሽን የሚለው በእኛ እንግዲህ ማህበር ለማለት ይቻላል እና የኢትዮጵያ ተማሪዎች አለም አቀፍ ድርጅት እንዲሆን ሀሳብ ስላቀረቡ ሁሉም አንድ አይነት ስም እንዲኖረው ተብሎ ነው። እኛም እሺ ብለን ከአሶሲዬሽን ወደ ዩኒየን ወደሚለው ቃል የለወጥ ነው። ህብረቱ ከታሪክ ከሚታወስባቸው ነገሮች ውስጥ አንዱ በ1969 ዓ.ም እንደ አውሮፓውያን አቆጣጠር ለሁለት ጊዜ ቀደም ሲል በማርች ላይ፣ በኋላም ደግሞ እንደዚሁ የቀዳማ ኃይለ ሥላሴን ወደ አሜሪካ መምጣት አስመልክቶ ጁላይ ላይ ኢትዮጵያ ኤምባሲን ለተወሰነ ጊዜ በቁጥጥራችሁ ስር አውላችሁ ነበር። የማርቹ የኢትዮጵያን ኤምባሲ በቁጥጥር ስር መዋል ዋነኛ ዓላማ ወይም ተልእኮው ምን ነበረ? ምን ያህልስ ስኬታማ ነበር። በሁለተኛ ጊዜስ በጁላይ ላይ እንደዚሁ ያደረጋችሁት አላማውና ስኬቱስ ምን ይመስል ነበር? ማርች አስራ ዘጠኝ መቶ ስልሳ ዘጠኝ ያደረግ ነው በመሰረቱ ኢትዮጵያ ያሉ ተማሪዎች ብዙዎቹ ታስረው ስለነበር አንዳንዶቹ እስከ አምስት ዓመት እስከ ሰባት ዓመት ተኩል እስራት ተፈርዶባቸውም ስለነበር የእነሱን ሁኔታ በአሜሪካንም በዓለም አቀፍም ደረጃ ለማሳወቅ እና እነሱ እንዲፈቱ ለማድረግ የተወሰደ እርምጃ ነበር። በአጋጣሚ ደግሞ እዛ ሚሊትሪ አታሼ የነበሩት ኋላ ርዕሰ ብሔር የሆኑት ከጀነራል አማን በኋላ ጀነራል ተፈሪ ባንቲ የኢትዮጵያ ሚሊትሪ አታሼ ነበር። እሱንም ሁለት ተማሪዎች በኢትዮጵያ ስም ቁጥጥር ስር እርሶን አድርገናል ብለው ለተወሰነ ጊዜ ይዟቸው ነበር። ከበደ ውብሸትና በበች በቀለ ነበሩ። እርግጥ ትክክል ነው። አዎ እና የጁላይ yeah, 1969 ወይ ሐምሌ አስራ ዘጠኝ መቶ ሰላሳ ዘጠኝ በፈረንጆች አቆጣጠር ያኔ ኤምባሲ የያዝነው በዚያን ጊዜ አጼ ኃይለ ሥላሴ ፕሬዚዳንት ኒክሰንን ለመጎብኘት ዋሽንግተን ይመጡ ነበር እና የኢትዮጵያን ሁኔታ ለመግለጽ በእሳቸው ላይ ያለንም ተቃውሞ ለመግለጽ፣ እሳቸው አውሮፕላን ጣቢያ በሚያርፉበት ጊዜ እኛም ኤምባሲውን ቁጥጥር ስር አድርገን አጼ ኃይለ ሥላሴ ዋሽንግተን ገቡ፣ ኤምባሲያቸው በተማሪዎች ተቃውሞ ተይዟል የሚል ዜና እንዲሰራጭ ፈልገን ነው። ፈለግነውም ተሳካ። እንዳይነቁብን ብለን ሌላ ራቅ ያለ ቦታ ብዙ ተማሪዎች ተሰልፈው ነበር። የተወሰንን ደግሞ ቶሎ ገብተን ኤምባሲውን እንድንይዝ አደረግን። እሱን ለማድረግ ከካናዳ የመጣ ሽብሩ ተድላ የሚባል አሁን ፕሮፌሰር ኤሜረተስ ሽብሩ ተድላ አስቀድሞ ኤምባሲ ገብቶ ጉዳይ አለኝ ኢትዮጵያ መመለሴ ነው ብሎ በሩን እንዲከፍትልን ረድቶናል። እሱም አብሮን ታስሮ ኋላ፣ እሱ ከካናዳ የመጣ ፒኤችዲውን ጨርሶ ወደ ኢትዮጵያ ለመመለስ የተዘጋጀ ስለነበር የእሱን ጉዳይ ከኛ ለይተው ወደ ካናዳ እንዲመለስ አደረጉ። ሌሎቻችን ስምንት ነበር እስር ቤት ታሰርን። የዋሽንግተን ጀነራል እስር ቤት የሚባል እዛ ውስጥ ደግሞ የበጣም ከፍተኛ ቁጥጥር ያለበት ማክሲመም ሴኪሪቲ ውስጥ ፕሪዝን ውስጥ አስገቡን። እዛ ሁለት ሳምንታት አሰርን በኋላ በእያንዳንዳችን ሁለት ሺ አሜሪካን ዶለር ለእያንዳንዳችን ተከፍሎ በዛ ተለቀቅን። ፍርድ ቤት ጉዳዩ ግን ከዛ በኋላ ከአንድ ዓመት በላይ ፈጀ። ያኔ ከስርበት እንድንወጣ ተያዥ የሆኑን አበበች በቀለን አነጋግሮ ባህሩ ዘውዴ መጽሐፍ ላይ የብላክ ፓንሰር ፓርቲ ናቸው የተባለው ስህተት ነው። ዋሽንግተን የሚኖሩ አፍሪካን አሜሪካኖች ቤተሰቦች አንዱ መሪው ሬቨራንድ ዋልተር ፎንትሮይ የሚባል ኋላ የዋሽንግተን ዲሲ የኮንግሬስ አባል ሆኖ የተመረጠ እሱና የእሱ ቤተ ክርስቲያን አባሎች እያንዳንዳቸው ቤታቸውን አስይዘው ነው ከእስር ቤት ያስለቀቁን። በዛ ወቅት ተማሪዎቹ ኅብረት ከፍተኛ የሆኑ ውይይቶች ይካሄዱ ነበር። በአገር አቀፍ ሁኔታዎች ላይ ሁለት ዋነኛ ክርክሮች ተነስተው ከነበሩበት ጉዳይ አንዱ የኤርትራ ጉዳይ ነው። ሁለተኛው የብሔር ብሔረሰቦች ጉዳይ ነው። በመጀመሪያ በኤርትራ ጉዳይ ላይ በዛን ወቅት ይካሄዱ የነበሩ ውይይቶች ምንድናቸው? ተይዘው የነበሩ አቋሞችስ ምን ይመስሉ ነበር? አብረዋችሁም የኤርትራ ተወላጅ የነበረው በወቅቱ ኢትዮጵያውያኖች እንደነ ኃይሌ መንቆሪዎስ የመሳሰሉ ሁሉ እዛው ነበሩ። በኤርትራ ጉዳይ ላይ በዛ ወቅት የነበረው ክርክር በመጽሔታችሁ ላይ ምን ይመስል ነበር? ምን አይነት አቋሞች ነበር ይንጸባረቁ የነበሩት? ኤርትራ አንዳንድ የተለየ ታሪክ ቢኖራትም በመሠረቱ ከኢትዮጵያ ጋር አንድ የሆነች አካል ናት ብለን እናምን ነበር ግን የኤርትራ ህዝብ በአጼ ኃይለ ስላሴ መንግስት መጠቃቱንም በደንብ እንረዳ ነበር እና በዛ ጥቃት ምክንያት የኤርትራን ህዝብ በመደገፍ በየጊዜው ሰላማዊ ሰልፍ እናረግ ነበር። ኒውዮርክ ያለነው የተባበሩት መንግስታት አካባቢ የሄድን በኢትዮጵያ ለተባበሩት መንግስታት ሚሽን ጋር እና ዋናው ተባበሩት መስሪያ ቤትም ጋር ሰላማዊ ሰልፍ በየጊዜው እናረግ ነበር። በጥቃት በተደረገ ቁጥር በተለይ አስራ ሰባ ዓመተ ምህረት ዲሰምበር ይመስለኛል ከረን ላይ ትልቅ ቦምብ ተጥሎ ስለነበር እሱንም በመቃወም በጣም ሰፊ ሰላማዊ ሰልፍ አድርገን ነበር። ስለዚህ የኤርትራን ህዝብ ትግል እንደግፍ ነበር እና እኛ የኤርትራ ህዝብ ትግል የኢትዮጵያ ህዝብ ጸረ ፊውዳል እና ጸረ ኢምፒሪየስ ትግል አንድ አካል ነው፣ መሆን አለበትም ብለን እናምን ነበር። በዛ መሰረት ነበር የምንራመደው በዛን ጊዜ የነበሩ ወንድሞቻችንና እህቶቻችን አንተም የጠቀስካቸው ጭምር ዮርዳኖስ ገብረ መድኅን የሚባልም ነበር፣ ሌሎችም አንድነት በህብረት ሆነን እንሰራ ነበር። እኛ የኤርትራን ብቻ ሳይሆን በጠቅላላ አሁን ብሔረ ብሔረሰብ በሚባለው ጥያቄ መጀመሪያ ያነሳ ነው በፈረንጆች አቆጣጠር ነሐሴ ወይም ኦገስት አስራ ዘጠኝ ቶ ስልሳ ዘጠኝ አመተ ምረት በነበረው ፊላዴልፊያ ከተማ ውስጥ በተደረገ አመታዊ ጉባኤ ነበር ለዛ ወረቀቶች ሀጎስ ገብረ ኢየሱስ የኢሳናን መስመር ኃይለ ሥላሴን መንግስት መቃወም እንዲጀምር በፍረንጆች አቆጣጠር በአስራ ዘጠኝ መቶ ስልሳ አራት አመተ ምህረት የመራ መለሳ እያሌው የሚባል አሁን በህይወት የለም፣ የቻለንጅ ኤዲተር የነበረ በተወሰነ ጊዜ እንድሪያስ ሸቴ፣ አሁን ፕሮፌሰር ኤመረተስ እንድሪያስ ሸቴ እና እኔ ነበርን። እኔ ትዝ ይለኛል ያንን ወረቀት እዛ የቀረበውን የጻፍኩት እስር ቤት ሆኜ በነበርኩበት ሁለት ሳምንታት ውስጥ ነው። እዛ ጉባኤ ላይ ቀረበ። የሁላችንም ወረቀቶች ተነበው ውይይት ተደርጎ ውሳኔዎቹ፣ እንደውም ዝርዝሩን ስራ አስኪያጅ ኮሚቴው ጊዜ ስላልነበር ጽፎ ያወጣው ብለው ጉባኤው መራን እና በዛ መሰረት ነው ኋላ ያወጣው እና የእኛ ጽሁፎች የወጡት የጥላሁን ታከለ ወረቀት ከመውጣቱ አንድ ሶስት ወር በፊት ነው። እርግጥ በቻለንጅ ታትሞ የእሱ ከወጣ በኋላ ቢሆንም በዛ ጊዜ እኛ የተጠቀምነው ቃል ሪጂናሊዝም ነበር እንጂ ናሽናል ኮስችን አልነበረም። ናሽናል ኮስችን በማርክሲስት ሌኒኒስት መስመር ሲታይ ነው። በዛ መስመር አልነበረም ያየ ነው። እና ኢትዮጵያ ልዩ ልዩ ሪጅንስ አላት እና በነሱ መካከል ያሉነትን ልዩነቶች ገዢ መደቦች እየተጠቀሙ ሕዝቡን ከፋፍለው ይገዙ ነበር የሚል ነበር። አንድ ነጥብ የምናነሳው በመሰረቱ በጸረ ፊውዳል እና ጸረ ኢምፔሪያሊስት አቋም መሰረት ኢትዮጵያውያኖች ለአንድ ሕዝብ ለ መሰረታዊ ለውጥ እንዲታገሉ የሚል ነበር። እንደሚታወቀው አንዱም የኢትዮጵያ ተማሪዎች ንቅናቄ በወቅቱ በአሜሪካ አገር እና በአውሮፓ እንደዚሁ የሚካሄድ በነበሩት ውስጥ የማርክሲዝም ሌኒኒዝም ርዕዮተ ዓለም አራማጅ የሆኑ በርካታ የግራ ዘመም ተማሪዎች ነበሩ። በወቅቱ በዛም ሳቢያ ለፖለቲካ ድርጅቶች መመስረትም ምንጭ ሆናል። አልፎ ተርፎም ለትጥቅ ትግል እንቅስቃሴ መነሻ መሰረታቸው ኢትዮጵያ ተማሪዎች ህብረት ነው፣ በሚል ህብረቱን በዚህ መልክ ከፖለቲካው ጋር አያይዞ ባሉታዊነት የሚያነሱ በርካታ ሰዎች አሉ፣ ታሪኩን ሲዘክሩ። በዚህ ላይ የእርሱ አተያይ ምንድን ነው? ኢትዮጵያ ተማሪዎች ህብረት ለኢትዮጵያ ፖለቲካ ፓርቲዎች መመስረት መሰረት መሆኑ አልፎም ወደ ትጥቅ ትግል ወይም የአመፅ እንቅስቃሴ ዲያመራ መንገድ መክፈቱ በአሁኑ ወቅት ወደኋላ መለስ ብለው እንዴት ያዩታል? በእርግጥ በዛ ወቅትም የራሱ አቋም አቋሙ ነበሮት። ከታሪክ አኳያ ይሄ በምን መልኩ ይታያል? በአዎንታዊነት ወይስ ባሉታዊነት ወይስ በሁለቱም? እኔ እንግዲህ ለየት ያለ አስተያየት ነው ያለኝ። በመሰረቱ ስለ ኢሳና ኢሱና ለመናገር በተቻለ መጠን ድርጅቱ ዴሞክራቲክ በሆነ መንገድ እንዲመራ የእንግሊዝ ፓርላማ የሮበርት ሩልስ እየተጠቀምን ነበር የምንሄደው እና የአብዛኛው ድምፅ ብቻ ሳይሆን የጥቂቱም ድምፅ እንዳይቀጭ ጥረት እናረግ ነበር። ይሄ አንድ ነጥብ ነው። ለመጥቀስ የምፈልገው ሁለተኛ አመራር ውስጥ ያሉት የማርክሲስት አቋም ሁሉ ማርክሲስት ሌኒስ ላይሆኑ ይችላሉ። ብቻ ማርክሲስት ወይ ሶሻሊስት ወይ ማርክሲስት ሌኒስ አቋም የያዙ ነበሩ። ግን አብዛኛው አባሎች ይሄን የያዙ አልነበሩ። ሁለተኛ ሱና ኢሳና ውስጥ በጣም ቁም ነገር አድርገን የምናየው ነጥብ ምን ነበር? ስለ ሀገራችን በቂ እውቀት የለንም። ስለዚህ የሌላ ሀገር ታሪክ እና ቴዎሪ ብቻ ሳይሆን ስለ ሀገራችን ታሪክ እና ሁኔታ መማር አለብን ብለን እዛ ላይ እናተኩር ነበር። በየመጨረሻዎቹ ስልሳዎች አመተ ምረቶች በፈረንጅ አቆጣጠር ስለ ብሔር ብሔረሰቦች ጥያቄ እኔ አንድ አስተያየት አለን። ይኸው ምንድን ነው? የብሔር ብሔረሰቦችን ጥያቄ ወደፊት የመራው እና ዋና ጥያቄ እንዲሆን ያደረገው በተማሪዎች ማህበር ውስጥ ተማሪ ማህበር ሳያውቃቸው በነበሩ በህቡ የተቋቋሙ የፖለቲካ ድርጅቶች የጦር ትግል መጀመር አለብን የሚል አቋም ስለተወሰደ በተለይ በ ታኅሣሥ አስራ ዘጠኝ መቶ ስልሳ ዘጠኝ አመተ ምህረት ጥላሁን ግዛው እንደተገደለ መንግስት ጦር ከፍቶብናል እና ጦርን በጦር ነው ብለው ተው ጦርነት ዝግጅት ጊዜ ነው በፈረንጆች አብስትራግል የሚሉት የሚል አቋም የወሰዱ ተማሪዎች ነበሩ። አውሮፕላንም ጠልፈው ወደ ውጭ ሄዱ። በየቦታው የሚደራጁ ነበሩ። የጦር ትግል የምንጀምር ከሆነ ለዚህ ከሁሉም ይበልጥ የሚረዳን የኤርትራ ነጻ አውጪ ድርጅት ነው እና የኤርትራ ነጻ አውጪ ድርጅት ድጋፍ እና እርዳታ ያስፈልገናል። እሱንም ለማግኘት የኤርትራን የነሱን ፍላጎት የብሔር ጥያቄ ተብሎ ማንም ብሔር የራሱን እድል በራሱ የመወሰን መብት አለው እስከ መገንጠል ድረስ እና ጭምር የሚል አቋም and do የጦር ትግል ጊዜ ነው የሚል ስለነበር ነው እኔና አንዳንድ ሌሎችም ጓደኞቼ ይሄንን ትክክል አስተያየት ነው ብለን አንመለከትም ነበር እና በዚህ ምክንያት የሀሳብ ልዩነት ተፈጠረ። ከአውሮፓም ሆነ ከአሜሪካ የፖለቲካ ፓርቲዎች ሜይሶንና ሃያፓን የመሳሰሉ ከተማሪዎች ንቅናቄ ፈልቀው እግረ መንገዱንም የአስራዘጠኝ ሰባ አራቱ ወይም አስራዘጠኝ ስልሳ ስድስቱ በኢትዮጵያ አቋጠር ቢዮት መከሰት ሳቢያ ድርጅቶቹ ወደዛ ገብተዋል። በዛ የተነሳ ሁላችንም እንደምናውቀው በርካታ ህይወት አልፏል። በሁለት መልክ ያነሱት ጉዳይ አለ። አንደኛ የተማሪዎቹ ንቅናቄ በተለይም በዚህ የፖለቲካ ድርጅት መመስረቻ ባይሆንና ውስጡ ሳይሆን ከተማሪዎች ንቅናቄ ውጭ በሆነ መልክ የፖለቲካ ድርጅቶች ተደራጅተው የራሳቸውን መንገድ ቢከተሉ መልካም ይሆን ነበር የተማሪዎቹን ንቅናቄ ከመቆጣጠር እና በራሳቸውን አጀንዳ ማራመጃ ከማ ማድረግ ይልቅ ሲሉ ተችተዋል። ከዛ ባልፎ በተለይም ኢትዮጵያ ውስጥ ላለፈው በርካታ ተማሪዎች ህይወት አንዱም እነኚህ ድርጅቶች ጥያቄ ሊሆኑ ይገባል የሚል አታያ ያለዎት ይህን እንዴት አብራሩታል? በሌላ ቦታ ለመግለጽ እንደሞከርኩት የተማሪ ድርጅቶች ሳይሆኑ የፖለቲካ ድርጅቶችን፣ የግራ ፖለቲካ ድርጅቶችን የከፈቱት ተማሪ ድርጅት ውስጥ የነበሩ አንዳንድ መሪዎች በህቡ እንደ ፈረንጆች አቆጣጠር በአስራ ዘጠኝ ስልሳ ስምንት አመተ ምህረት ነኢሶን በአውሮፓ ያሉት አቋቋሙ። ኢህአፓም አልጄሪያ ያሉ ሌሎችም ምናልባት በአስራ ዘጠኝ ሰባ ሰባ አንድ ሰባ ሁለት ከባቢ በኋላ ኢህአፓ የተባለውን አቋቋሙ። እነዚህ በህቡ የተቋቋሙ ድርጅቶች የተማሪውን ማህበራት እንደፈለጉ ሊነዱ ቻሉ። ተማሪዎቹ ሳያውቁት ተማሪዎቹ ላይ ተጠቀሙ። ተማሪዎቹ ሳያውቁ፣ ሌላው ቀርቶ እኔ ራሴ የተማሪዎች ማህበር አመራር ውስጥ ሆኜ ስለ ሜሶን መቋቋም አላውቅም ነበር። እንደ ተማሪ ማህበር አባል ነበር የምራመደው፣ ግን ከስር የነበረውን አላቅም። ምናልባት አሁን ቅድም የጠየከኝ ኢሳና ወደ ኢሱና ለምን ተለወጠ ከአሶሲሽን ወደ ዩኒየን ስትል፣ ይሄ ሜሶን በክረምት በእኛ ክረምት ስልሳ ስምንት ዓመተ ምህረት አውራፓ ጋር ከተቋቋመ በኋላ ነው። ዓለም አቀፍ የኢትዮጵያ ተማሪዎች ህብረት እናቋቁም ሲሉ ኦሬዲ መኢሶን አቋቁመው በኢሶን ይህንም በሙሉ ዓለም አቀፍ የተማሪ ማህበራት እንዲመራ አስበው ሊሆን ይችላል ብዬ ግምት ውስጥ አስገባለሁ። በመሰረቱ እኔ ይሄ አካሄድ የዴሞክራቲክ አካሄድ አይመስለኝም። ይሄ ራሱ ትልቅ ስህተት ይመስለኛል። ተማሪውም በማያውቀው ነገር አቋም ይወስድና ይራመድ ነበር ማለት ነው። እንግዲህ እነዚህ ሁለት ሌሎቹ በኋላ የተፈጠሩ አሉ የፖለቲካ ፓርቲዎች ሲፈጠሩ ከብሔር ጥያቄም ጋር የሚያያዘው ሁለቱም መይሶንም ሆነ ኢህአፓ የትጥቅ ትግል ያስፈልጋል፣ ጊዜው አሁን ነው። በፈረንጆች አቆጣጠር በአስራ ዘጠኝ ሰባ ሰባ አንድ አመተ ምህረት ይሄን ያምኑ ነበር። ከአብዮቱ አንድ ሶስት አመት በፊት ማለት ነው። ይሄን ለማድረግ የኤርትራን ነጻ አውጪ ድርጅቶች ድጋፍ ማግኘት አለብን፣ የእነሱንም የሚፈልጉትን አላማ እውቅና መስጠት አለብን ወደሚል አቋም ወሰዳቸው። እንደምናውቀው ኢህአፓ በገጠርም በከተማም ለመታገል ትጥቅ ትግል ለማድረግ ሞከረ። መኢሶንም ሀሳቡን ለውጦ ደርግ ከተቋቋመ በኋላ ከደርግ ጋር አብሬ ሰርቼ ከዛ ከነሱ ስልጣን ችላለሁ ወደሚል አቋም ሄደ። ሁለቱም ድርጅቶች ዋና አላማቸው ስልጣን የመያዝ ነበር። እኛ ደግሞ አሁን ኢሱና ውስጥ በአስራ ዘጠኝ መቶ ስልሳ ስምንት አመተ ምረት የኤል ዩኒቨርሲቲ ኒው ሄቨን ኮኔክትከት ስብሰባ አድርገን እንድራስ ሸቴ እዛ ይማር ስለነበር እሱ አዘጋጅቶልን ቦታውን እዛ ባረግነው ስብሰባ ዋናው የተማሪ ንቅናቄ አቅም የተወሰነ መሆኑን ለማሳየት የተማሪ ንቅናቄ አብዮት ማካሄድ አይችልም። የተማሪ ንቅናቄ የህዝቡን ንቃት ለማበልጸቅ ሚሞክር በማስተማር የሚያደረግ ነው እንጂ ለውጥ አምጪ ህዝቡ ራሱ ነው እንጂ አንዳንድ ምርጥ ቡድኖች አይደሉም፣ ኤሊቶቹ አይደሉም የሚል አቋም ነበረን። መኢሶን እና ኢህአፓ፣ ሌሎችም ድርጅቶች ያጠፉትም ያለሙትም አሉ። እኔ በበኩሌ ተማሪውን፣ ወጣቱን ኢትዮጵያም ውስጥ ውጭም በተለይ ኢትዮጵያ ውስጥ ወጣቱ የሁለተኛ ደረጃ ተማሪዎች ሁሉ ሳይቀሩ እንዲጨፈጨፉ ማድረጋቸው እርስ በርሳቸው እንደዛ ለማድረጋቸው መሪዎቹ ወንጀለኛ ሪስፖንሲቢሊቲ አላቸው ብዬ አምናለሁ። ሰዎች አመራር ላይ ሲሆኑ ስልጣን ብቻ ሳይሆን ግዳጅም አለባቸው። ግዳጃቸውን አልተወጡም። አንዱ አሁን ኢህአፓ የተጠቀመው ታክቲክ ከተማ ውስጥ የትጥቅ ትግል ማድረግ፣ ዩሩጓይ ውስጥ ቱፓማሮስ የሚባል ቡድን ያረግ የነበረው ነው እና ተፈጁ። ይህንን እያወቅን በሌላ ሀገር የሆነ ነገር ይህን ጥፋት ነው እያወቅን ስተሰንጃ መሆኑን እያወቅን ያንኑ መድገም እና ህዝብ ተወጣት ማስፈጀት ትልቅ ትልቅ ወንጀል ነው ብዬ ነው ማምነው። እርግጥ የአፓ መሪዎች ሜሶንም ያላቸውን የሀሳብ አለመበልጸግም ሊያመለክት ይችላል። በመሰረቱ የኔ አስተያየት ይሄ ነው። ሌላ አንድ እንደ አማራጭ አቅርበው የነበሩት በተለይም ከረጅሙ ጉዞ ሎንግ ማርች እሳቤ አኳያ ዘውዳዊ አገዛዙ በህገ መንግስታዊ የሆነ ዘውዳዊ አገዛዝ ቢቀጥል ሰፊውን ህዝብ የፖለቲካ ንቃቱ ከፍ እንዲል በማድረግ ዲሞክራሲያዊ ፖለቲካ ባህልም በሂደት መፍጠር ይቻላል፣ በዛ መልክ ለኢትዮጵያ የተሻለ አማራጭ የሆነ ለውጥ መምጣት ይቻል ነበር የሚል አታይም አለት ወይም ሰንዝረው ነበር በጽ ጽፎ፣ ፎርም ላይ እንደዚሁ ይጠቅሰዋል። በሌላ በኩል በቀዳማዊ ኃይለ ሥላሴ በወቅቱ በተደጋጋሚ ተነግሯቸው የመንግስቱ ንዋይም መፈንቅለ መንግስት አንዱ እሱ ምክንያት ሰበቡ ያ ነው ሊለወጡ አልቻሉም። እንደዚሁም በራሳቸው ከፍተኛ ሹማምንት ሎራስ አስራተ ካሳን ጨምሮ፣ ሌሎችም እንደዚሁ እነ ሀዲስ አለማየሁን የመሳሰሉ የለውጥ ሀሳብ ይሄንኑ አቅርበው አልሰሙም። ስለዚህ ለውጥ መምጣት የግድ ነበር። በሌላ መንገድ ብለው ደግሞ በሌላ በኩል የሚከራከሩ ይሞክረዋሉ ምክንያቱም ንጉሱ ለለውጥ ለመቀበል ዝግጁ ስላልነበሩ ብለው ይህንንስ እንደ ይታዩታል። ከእርሶ አተያይ ጋር ተሞክሮ ለስኬት ያልበቃ ሀሳብ ነው ብሎ የሚከራከሩ ሰዎች የእርስዎ ምላሽ ምንድን ነው? አንደኛ፣ ቅድም ላልከው ይሄ የሶሻሊስት ሀሳቦች የተማሪ ንቅናቄ በአንድ በኩል ማስታወስ አለብን። በዛን ጊዜ ይሄ የተማሪዎች ንቅናቄ ዓለም አቀፍ ነበር። የግራ አዝማሚያም መሆን የዓለም አቀፍ ሁኔታ ነበር። ስለዚህ በዛ በኩል የኢትዮጵያ ከሌላው የተለየ አልነበረም ለማለት ፈልጋለሁ። በእኔ አስተያየት ተማሪውም ተራማጁም ለልዩ ልዩ አማራጮች በቂ ትኩረት አልሰጠም። ለምሳሌ እኔ በበኩሌ አብዮቱ ከፈነዳ በኋላ መጀመሪያ ልጅ እንዳልካቸው መኮንን ኋላ ልጅ ሚካኤል እምሩ ጠቅላይ ሚኒስተር ሆነው ነበር። የሲቪል መንግስት ነበር። እርግጥ ከኋላ ሚሊትሪዋል የሲቪል መንግስት እስቀጥል ጥሩ ነበር የሚል አስተያየት አለኝ። ምክንያቱም ያን ጊዜ የሰው ሀሳቡን በጽሁፍ በንግግር የማቅረብ እድል ነበረው። ያ ደግሞ ለሕብረተሰቡ ትምህርት እውቀት በጣም ጠቃሚ ነው እና ሕብረተሰቡ ሕዝቡ ራሱ ለውጥ ለማምጣት ሁኔታው እንዲፈቅድለት የዛ አይነት ዴሞክራቲክ ሁኔታ ያስፈልግ ነበር። በበኩሌ በሐምሌ ይመስለኛል አስራ ዘጠኝ መቶ ሰባ አራት ዓመተ ምህረት በአቶ ተክለጻድቅ መኩሪያ የሚመራው የህገ መንግስት ኮሚሽን ያረቀቀው ህገ መንግስት ኢትዮጵያን ኮንስቲቱሽናል ሞናርኪ የሚያረጋት እንደ እንግሊዝ ሀገር እንደ ስዊድን በጣም መደገፍ የነበረበት የግራው ኃይል ተማሪያ ተፋጅ ነኝ ባዩ ሁሉ ያንን የመደገፍ ያለበት ነበር ብዬ አምናለሁ። ምክንያቱም ለውጥ ማምጣት ካስፈለገ መጀመሪያ እንደ ልብ የመናገር የመጻፍ፣ የመከራከር ሁናቴዎች እንዲመቻቹ ያስፈልጋል። ያ ህገ መንግስት ያን ያረግ ነበር። ግን ወዲያው እንደወጣ ምሁሮቹ እሱን መቃወም ጀመሩ። ባልረሳ መጀመሪያ አዲስ ዘመን ላይ ያወጣው አዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ መምህር የነበር ዶክተር ንጉሴ አየለ የሚባል ነበር። ተከትሎ ሁለተኛ ዶክተር እሸቱ ጮሌ ነበር፣ ዩኒቨርሲቲ ኢኮኖሚክስ መምህር እና ከመጀመሪያው ነው ያጨናገፉት። ይሄ በተራማጁ ወገን ያደረገው ትልቅ ስህተት ነው ብዬ አምናለሁ። ቢኮዝ አማራጩ እንዲህ አይነት በዚህ አይነት የተመሰረተ መንግስት ወይም የወታደር አስተዳደር ነው። ያው ሁለተኛውን እድል አገኘን። አገሪቷም በዛ ምክንያት ተጎዳች። ሌላው አንዱ የሚነሱ ጉዳዮች በተለይ ኢትዮጵያውያን ሴቶች ተማሪዎችን ተሳትፎ የሚመለከት ነው። በአንድ በኩል በወቅቱ የእናንተ ተማሪዎች ህብረት በቂ የሆነ ኢትዮጵያውያን ሴቶች ተማሪዎችን አላሳተፈም፣ ከቶውንም በስራ አስፈጻሚው ኮሚቴ ወይም አመራር ውስጥ በቂ የሆነ ውክልና አልነበራቸውም ሴቶች ብለው ቶቻቸው ወገኖች አሉ። በሌላ በኩል ደግሞ ከእናንተ ወገን በቂ የሆነ ተሳትፎ ነበር ሴቶቻችን የሚያደርጉት የሚል መከራከሪያዎች ነበሩ። በወቅቱ ኢትዮጵያውያን ሴቶች ተማሪዎች ተሳትፎ ምን ይመስል ነበር እንደ ህብረቱ አባልም ሆነ በአመራር ደረጃ? ይህን ከመመለሴ በፊት ቅድም ስለ አጼ ኃይለ ስላሴ ሁኔታ አንስተው ስለ ነበር እኔ አስተያየት አጼ ኃይለ ስላሴ ብዙ ለሀገራቸው ያበረከቱት ነገር አለ፣ ደግሞ ብዙ የጎዱትም ነገር አለ። እና ቅድም እንዳነሳኸው አንዱ ሁሉም ቢመክሯቸው ትንሽ የማሻሻል ሁኔታ ሚኒስትሮቻቸው ሁሉ አልሰማም ማለታቸው ነው። ሁለተኛው የኤርትራ ጉዳይ ነው። የኤርትራ ጉዳይ በፈረንጆች አቆጣጠር በስልሳ ሁለት ዓመተ ምህረት ፌዴሬሽኑን አፍርሰው በዘዴ ጠቅላይ ግዛት ነበር ያን የሚባለው ኋላ ክፍለ ሀገር፣ አሁን እንደው ክልል ይባላል። ወደዛ መሰረት ማውረዳቸው ትልቅ ስህተት ነው እና አፄ ኃይለ ሥላሴ ለኢትዮጵያ የሰላሳ ዓመት ጦርነት ነው የተውልን በፈረንጆች አቆጣጠር ከአሳዞ ስልሳ አንድ እስከ አስራ ዘጠና አንድ ኤርትራን ነጻ እስክትወጣ ወይ እስክትገነጠል ድረስና ስለዚህ፣ በጎ አስተዋጽኦም ጎጂ አስተዋጽኦም አድርገዋል ለማለት እገደዳለሁ። የሴቶቹ ጉዳይ ምንድን ነው? በአንድ በኩል እኛ ተማሪዎች በነበርንበት ጊዜ የሴቶች ተማሪዎች ቁጥር በጣም ትንሽ ነበር እና ኢትዮጵያን ውስጥ እንደዛው ነው፣ ውጭም እንደዛው ነው፣ ውጭም ለመውጣት የቻሉት እንደዛው ነው። አሁን ኦፍ ኮርስ በጣም እየተሻሻለ የመጣ ይመስላል። እሱ ነው አንዱ ምክንያት። ሁለተኛው እርግጥ በአደግንበትም በምንም ምክንያት ስለ ሴቶች መብት በቂ እውቀት አልነበረንም። እርግጥ ኋላ አሜሪካን ሀገር ውስጥ ያለነው የአሜሪካን ሀገር ያለው የሴቶች ንቅናቄ የአፍሪካን አሜሪካኖቹን የሲቪል ራይትስ ንቅናቄ ተከትሎ የተፈጠረ ነው። በዛ እኛም ስለ ሴቶች ጉዳይ ይበልጥ ማወቅና መገንዘብ ጀመርን። በአህጉር ደረጃ በሰሜን አሜሪካ እኔ በነበርኩበት ጊዜ ሊደርሽፕ ውስጥ ሴቶች ባይኖሩም በየቻፕተሩ ግን ነበሩ። አመራር ውስጥ በየቦታው፣ ኒውዮርክ ቻፕተር ራሴ የነበርኩበት ነው። እዛ ነበሩ። በሌሎቹ ዋሽንግተንም፣ ሳን ፍራንሲስኮ ቤይ ኤሪያ የሚባል ሎስ አንጀለስም፣ እንደዚህ ነበሩ። በኋላ ደግሞ የሴቶች ማህበርም ተቋቁሞ እያደጉ ሄደዋል። ግን በመሰረቱ ምናልባት ከብዙ ሀገሮች ይበልጥም የእኛ ባህል በሴቶች ቆና ላይ የተመሰረተ ነው የወንድ የበላይነት ያለበት ስርዓት ነው። ፈረንጆች እንግሊዛ ፓትርያርክ የሚባል አስተሳሰብ እና ያ አሰራር አሁንም ድረስ አለ። አሁንም ኢትዮጵያ ውስጥ ሲታይ በአመራር ደረጃ ብዙ ሴቶች እንደሌሉ እናያለን። እና እውቀቱ ወይ አቅሙ ሳይኖራቸው ቀርቶ ሳይሆን የወንድ በላይነት አስተሳሰብ ስር የሰደደ ስለሆነ በባህላችን በስርዓታችን ላይ የዛ ውጤት ነው። በጣም በጣም የሚያሳዝን የሚከነክን ነው እና ሁላችንም ይህን ለመለወጥ መታገል ያለብን ጉዳይ ነው። የኢትዮጵያ ተማሪዎች ህብረት በሰሜን አሜሪካ በኢትዮጵያ የተማሪዎች ንቅናቄ ታሪክ ውስጥ ምን አይነት ልዩ ስፍራ ይኖረዋል? የውርስ አሻራ ውስጥ ምን ይሆናል ይላሉ የጠፋዋነውም ያለማ ነውም ይኖራል አንደኛ ኢትዮጵያ ውስጥ የነበረውን የተማሪ ንቅናቄ አቅማችን በፈቀደ ደረጃ ለመደገፍ ሞክረን ነበር። እሱ ጥሩ ነገር ነው። የተማሪው ንቃተ ህሊና ከፍ እንዲል ጥረት አድርገን ነበር። በተወሰነ ደረጃ ያንን ማድረግ ችለናል እና የተሻለ ተማሪዎች የተሻለ ማህበራዊ እሴቶች ሊኖራቸው ጥረት አድርገናል። ሁላችንንም ባይመለከት ግን፣ ደግሞ ኋላ ከኛ በኋላ የመጣው ነው የተማሪው ማህበር በሰሜን አሜሪካ፣ የተማሪን ሚና ከአቅሙ በላይ አድርጎ አይቶ ተማሪ በትግል ለውጥ ማምጣት ይችላል ብለው በዛ ምክንያት ብዙ ጥፋቶች፣ ስህተቶች ተደርገዋል። ስለዚህ በጎ ጎንም መጥፎ ጎንም ያለው ነው። የሰሜን አሜሪካን ነጥሎ ሳይታይ የተማሪ ንቅናቄው በሙሉ በአንድ በኩል እስካሁን ድረስ ላለው የኢትዮጵያ ሁኔታ አጀንዳ ያዘጋጀ ይመስላል። ምክንያቱም በእኔ አስተያየት የወያኔ ድርጅት፣ የኦሮሞ ነጻ አውጪ ድርጅት፣ ሌሎችም ተመሳሳይ ድርጅቶች በአንድ በኩል በተማሪ ንቅናቄው ኢንፍሉዌንስ የሆኑ አንዳንዶቹም ከተማሪ ንቅናቄ መሪዎቻቸው የፈለቁ ስለሆነ ይሄ የብሔር ጥያቄ ቢባልም የመደብ ጥያቄ ቢባልም አሁንም ያለ ጥያቄ ነው። ስለዚህ ለደጉም ለክፉም የኢትዮጵያ ተማሪዎች ንቅናቄ ጥያቄ የኢትዮጵያ ዘመናዊ ታሪክ ላይ ትልቅ ምልክት ትቶ ነው የሚያልፈው። በድህረ ደርግም ሆነ በድህረ ኢህአዴግ ያሉት ትውልዶች ከእናንተ ትውልድ ምን የሚማሩት ነገር ሊኖር ይገባል ይላሉ። ወደ ኋላም መለስ ብዬ በጣሊያን ዘመን የነበረው ትውልድ በግራዚያኒ የተገደሉት የሞቶ ሞቶ ምን ብሎ ኋላ የተረፉት ናቸው። በኃይለ ሥላሴ ጊዜ ሚኒስትሮች እንደዚህ ከፍተኛ ቦታ ይዘው ያገለገሉ እነሱ በእውነቱ ለኢትዮጵያ የእነ አቶ ሐዲስ አለማየሁ ትውልድ ማለት ነው። አቶ ይልማ ደረሳ፣ አቶ አበበ ረታ የእነሱ ትውልድ ብዙ አስተዋጽኦ አድርጓል ለኢትዮጵያ ብያምናለሁ። ከሚቀጥለው ደግሞ ከጦርነቱ በኋላ እነ ፕሮፌሰር መስፍን ወልደ ማርያም ትውልድ ማለት ይቻላል። እነሱም ብዙ አስተዋጽኦ አድርገዋል። አቶ ክፍሌ ወዳጆ እና እነሱ ደግሞ ዘመናዊ መንግስት በመገንባት እና የሀገሪቱን የውጭ ጉዳይ ፖሊሲ በተለይ በአፍሪካ ውስጥ የአፍሪካ ሀገሮች ጋር አንድ መስመር የያዘ አቋም እንድትወስድ እና ኢትዮጵያ የአፍሪካን የነጻ አውጪ ድርጅቶች እንድትረዳ የአፍሪካ አንድነት ድርጅት እንዲቋቋም በዚህ በዚህ ብዙ አስተዋጽኦ አድርገዋል። ያ ትውልድ ግን ለኢትዮጵያ ፖለቲካ ለውጥ አስተዋጽኦ አላረገም። በአፄ ኃይለ ስላሴ በነበረው ስርአት ያንኑ አሜን ብሎ ተቀብሎ ነበር። ሀገር የሚገነባው የእኛ ትውልድ ነው፣ ለውጥ ለማምጣት የታገለው። እኔ ስር ነቀል የሚለውን ቃል አልወድም፣ ምክንያቱም ስር ውስጥ አንዳንድ በጎም መጥፎም ነገሮች አሉ። ሁለቱን ሳይለዩ ዝም ብሎ ስር መንቀል ታጥቦ ጭቃ መሆንም ሊሆን ይችላል። በዛ ያጠፋ ነው ይኖራል፣ ግን ቅድም እንዳልኩት ለደጉም ክፉ ትልቅ ታሪካዊ ምልክት ሰርተን ነው ያለፍነው። በደርግ ጊዜና በአሁኑ ያለው ትውልድ እንግዲህ ውጭ ስለሆንኩ የደርጉን ጊዜ ብዙ አላውቅም፣ ያሉት የተባረሩትን የማውቀው ያሁኑም አለ። በጠቅላላ ግን በእኛ አቆጣጠር ስልሳ ስድስት በፈረንጆቹ ሰባ አራት አብዮቱ ከፈነዳ ወዲህ ኢትዮጵያ ወጣቶች ማህበራዊ እሴቶች እያጡ ነው የሄዱት። በድሮ የነበረን ማህበራዊ እሴት እርግጥ በባህል የተመሰረተ ነበር። ፈሪሃ እግዚአብሔር አለ፣ ይሉኝታ አለ። አሁን ግን የግል ጥቅም ማስቀደም ብቻ፣ ገንዘብ ማምለክ አይነት እሴቶች ናቸው እንጂ ገንቢ ማህበራዊ እሴቶች የሉም። ይሄ በጣም የሚያሳስብ ጉዳይ ነው እና የሚያሳዝን ጉዳይ ነው። ፕሮፌሰር አለም ሀብቱ የቀድሞ ኢትዮጵያ ተማሪዎች ህብረት በሰሜን አሜሪካ ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም ይህን እድል ስለሰጣችሁኝ በጣም አመሰግናለሁ።